ምዕራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ አስር ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ አየሁ ያለ ግለሰብ ለቪኦኤ ቃሉን ሰጥቷል። የዞኑ የጸጥታ ጽሕፈት ቤት ስለ ጉዳዩ እያጣራ መሆኑን ጠቅሶ በስፍራው ሲታኮሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት ሁለት ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። ትጥቅ አልፈታም እስከ መጨረሻው እዋጋለሁ ያለ የኦሮሞ ነጻነት ግንባር ታጣቂ አንጃ በአካባቢው የሚንቀሳቀስ መሆኑ የሚታወቅ ሲሆን ደበሌ የሚባል የዚሁ የኦሮሞ ነጻነት ግንባር አፈንጋጭ ታጣቂዎች የምዕራብ ኦሮሚያ ዞን መሪ ነው የተባለ ግለሰብ በበኩሉ ሰዎቹን የገደሉት የመከላከያ አባላት ናቸው፣ የተያዘ የኦነግ ታጣቂም የለም ብሏል። ናኮር መልካ ተጨማሪ አለው። ክኒሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ አስር ሰዓት ገደማ በላሉ ሀሳቢ ልዩ ስሙ ለጋሸዋ ውዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲህ ያብራራል። ወንድሜ ነው የሞተው ታምሩ ገበየው ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው። አባት የለውም። ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጠዋት ሶስት ሰዓት ገደማ ሲሆን፣ ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት በስፍራው በአጠቃላይ አስር ሰዎች ናቸው የሞቱት፣ ብሏል። የምዕራብ ወለጋ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር። የኦነግ ሸኔ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው። የተጎዱ ሰዎች አሸዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሸዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ፣ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየከው፣ እነሱ ወደ ሰላም ሲመለሱ ነው። የህግ የበላይነት እስኪረጋገጥ ሰራዊቱ መንቀሳቀሱ የማይቀር ነው ሲሉ አብራርተዋል። ኃላፊው የኦሮሞ ነፃነት ግንባር የምዕራብ ዞን ጦር መሪ ወይም ደበሌ ጉማ ባሴ ኤቢሳ የምዕራብ ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ ምረት ላቀረቡት ክስ ተከታዩን መልስ ሰጥተዋል። በኦሮሞ ነፃነት ተዋጊዎችና በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ተካሂዶ ነበር። ምክንያቱም መንግስት የእኛን ተዋጊዎች ይከታተላል፣ ፍተሻም ያደርጋል። በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል፣ ድልም አድርገዋል። ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ አሳቢ ብዙ ሰዎችን ገሏል። መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል። የእኛ ተዋጊዎች ካሸነፉ በኋላ ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው። በእኛ በኩል የሞተም ሆነ የቆሰለ የለም። የተማረከ የእነሱ ሰራዊት እንጂ የእኛ አይደለም ሲሉ ለቪኦኤ አብራርተዋል። በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ እማኝ ሁላና ይባላል አየው ያለውን ገልጿል። ቦታው ድልድይ ላይ ነበር። አሸዋውን የሚያወጡት በመንገድ ዳርቻ ነበር። አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው አስሩም ሰዎች የተገደሉት። የውስጥ ሱሪ ብቻ ነበር የለበሱት። አሸዋ የሚጭኑበት አካፋም ይዘው ነበር። በሁለት ስሪኤፍ መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኮሱባቸው ብሏል። የመከላከያ ሰራዊቱ ለህብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል። የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳ እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው አለመተኮሳቸው፣ እንዲሁም የኦነግ ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መጥተዋቸውም ሌላ ማሳያ ነው ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ጉማባስ ተዋጊዎቻቸው ስነምግባር አላቸው ብለዋል። ከሰራዊቱ ስነምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም፣ ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ታምቦ